ሰላም ለአጻብእኪ እምርሃ እድኪ ለሰረጻ እሞልቆ ሰላስ ወስብን ዘእያጻ ማርያም ድንጊ ደብረ ኤልያስ ነብየ ፋጻ እቀብኒ በረድኤትኪ እምነ አርዌ ዘወጻ ዘላይ ቤት